ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር ኔ መሰማ ውደላ በኮቪድ 19 ውስብስቦች ምክንያት በሶስቱም ሱላንድ ግዛቶች ውስጥ ሞት መስፋፋቱን ቀጥሏል። ነበራስካ በ24 ሰዓታት ጊዜ ውስጥ 62 እና 62 ተጠቂ ሲሆኑ ሁለት ሺ ተጨማሪ ጉዳዮችን መልክታለች። በደቡብ ዳኩታ ውስጥ ግዛቱ ለሞታች ወደ 1000 ምልክት ለመድረስ እየቀረበ ሲሆን ወደ አንድ ሺ 3መቶ የሚሆኑ ተጨማሪ ተጠቂዎችም ዘግቧል። ወረሽኙ ከተከሰተበት ጊዜ አንስቶ እስከ አንድ ቀን ከሚሞት ከፍተኛ ሰዎች መካከል አንዱ የሆነው አርባ ሰባት ሰዎች በበሽታ ሞተዋል። ሲዲሲ ባለፈው ሳምንት የሩሽማን ግዛት በአገሪቱ ውስጥ ከፍተኛ የነፍስ ከፋ ሞት መጠን እንዳለው ነግረዋል። አይዋ 22 ተጨማሪ የሞት አደጋዎች በኮሮና ቫይረስ ለጥፈዋል። በሶስተኛው ተከታታይ ቀን ከ20 በላይ ሰዎች መሞቱ ሲሆን የስቴቱ ሞት ቁጥር ወደ 2449 ደርሷል። ሶስት ሺ የሚሆኑ ተጨማሪ ጉዳዮችም ዘግበዋል። 84 የአይዋ የአይዋ 99 አውራጃ ሁሉንም የሰሜን ምዕራብ አይዋን ጨምሮ ከ15 በላይ የ14 ቀን አዎንታዊ አላቸው። አያ ካውኒ አሁኑም ከ29 ፐርሰንት በላይ መክለል ውስጥ ከፍተኛ ላይ ነች በውድበሪ ካሁኒ መጠን 18.8 ፐርሰንት ሲሆን ከትናንትና ወደ ኋላ በመጠኑ እየጨመረ ነው በአይዋ ሆስፒታሎች ውስጥ በሆስፒታሎች ውስጥ መተኛት ከፍተኛ ሲሆን በ ሀያ አንድ መቶ ሁለት በምህር አንድ እና በዩኒቲ ጤና ሴንት ልቋስ ውስጥ ይገኛሉ እንደ ትናንትና መዝገብ ከፍተኛ መጠን ይሆነ ነው። የክልሉ መጀመሪያ እንደሚያመለክቱት ባለፈው የአራት ሰዓታት ውስጥ አንድ መቶ ሰማኒያ አንድ ህመማን በአገር አቀፍ ደረጃ የገቡ ሲሆኑ ይህም ከቅርብ ቀናት ጋር ሲነጻጸር ይጨምረዋል። ከተቀዱት መድኃኒቶች መካከል አንዱ የፌዴራል ሁኔታ ካገኘ ኔብራስካ መጀመሪያውን ሁለት የኮሮና ቫይረስ ክትባት ሊያገኙ ይችላሉ። አገር ገዢ ፔስሪኬት የጤና እንክብካቤ ሰራተኞችን የመጀመሪያ ደረጃ የሚሰጣቸው ሲሆኑ አጠቃላይ ህዝብ እስከ አፕሪል ድረስ ማግኘት እንደማይችሉ ተናግረዋል። የክልሉ ባለስልጣኖች በወሩ በመጨረሻ ወደ አንድ መቶ ሺህ በላይ ለመቀበል አቅዶለም ብለዋል። አመሰግናለሁ።